ትንቢተ ኢሳይያስ ምዕራፍ ሃምሳ ሰባት ጻድቅ ይሞታል፣ በልቡም ነገሩን የሚያኖር የለም፣ ምሕረተኞችም ይወገዳሉ፣ ጽድቅም ከክፋት ፊት እንደ ተወገደ ማንም አያስተውልም። ወደ ሰላም ይገባል፣ በቅንነት የሄደ በአልጋው ላይ ያርፋል። እናንተ የአስማተኛዪቱ ልጆች የአመንዝራውና የጋለሞታዪቱ ዘር ወደዚህ ቅረቡ። በማን ታላግጣላችሁ? በማንስ ላይ አፋችሁን ታላቅቃላችሁ? ምላሳችሁንስ በማን ላይ ታስረዝማላችሁ? እናንተ በአድባር ዛፎች መካከል በለመለመም ዛፍ ሁሉ በታች በፍትወት የምትቃጠሉ፣ እናንተም በሸለቆች ውስጥ በዓለትም ስንጣቂዎች በታች ሕፃናትን የምታርዱ የዓመፅ ልጆችና የሐሰት ዘር አይደላችሁምን? በሸለቆው ውስጥ ያሉ የለዘቡ ድንጋዮች ዕድል ፈንታሽ ናቸው፣ እነርሱም ዕጣሽ ናቸው። ለእነርሱም የመጠጥ ቁርባን አፍስሰሻል፣ የእህልንም ቁርባን አቅርበሻል። እንግዲህ በዚህ ነገር አልቈጣምን? ከፍ ባለውም በረዘመውም ተራራ ላይ መኝታሽን አደረግሽ፣ መሥዋዕትንም ትሠዊ ዘንድ ወደዚያ ወጣሽ። ከመዝጊያውና ከመቃኑ በኋላ መታሰቢያሽን አደረግሽ፣ እኔን ትተሽ ለሌላ ተገልጠሻል ወጥተሽ መኝታሽን አስፍተሻል። ቃል ኪዳንም ተጋባሻቸው። ባየሽበትም ስፍራ ሁሉ መኝታቸውን ወደድሽ። ዘይትም ይዘሽ ወደ ንጉሥ ሄድሽ፣ ሽቱሽንም አበዛሽ። መልእክተኞችሽንም ወደ ሩቅ ላክሽ፣ እስከ ሲኦልም ድረስ ተዋረድሽ። በመንገድሽም ብዛት ደከምሽ፣ ነገር ግን ተስፋ የለም አላልሽም። የጉልበትን መታደስ አገኘሽ፣ ስለዚህም አልዛልሽም። ሐሰትን የተናገርሽው እኔንም ያላሰብሽው በልብሽም ነገሩን ያላኖርሽው ማንን ሰግተሽ ነው? ማንንስ ፈርተሽ ነው? እኔ ብዙ ጊዜ ዝም አልሁ፣ አንቺም አልፈራሽም። እኔ ጽድቅሽን እናገራለሁ፣ ሥራሽም አይረባሽም። ወደ አንቺ የሰበሰብሻቸው በጮኽሽ ጊዜ ይታደጉሽ፣ ንፋስ ግን ይወስዳቸዋል፣ ሽውሽውታም ሁሉን ያስወግዳቸዋል። በእኔ የታመነ ግን ምድሪቱን ይገዛል፣ የተቀደሰውንም ተራራዬን ይወርሳል። እርሱም ጥረጉ መንገድን አዘጋጁ፣ ከሕዝቤም መንገድ ዕንቅፋትን አውጡ ይላል። ለዘላለም የሚኖር ስሙም ቅዱስ የሆነ ከፍ ያለው ልዑል እንዲህ ይላል፣ የተዋረዱትን ሰዎች መንፈስ ሕያው አደርግ ዘንድ የተቀጠቀጠውንም ልብ ሕያው አደርግ ዘንድ የተቀጠቀጠና የተዋረደ መንፈስ ካለው ጋር በከፍታና በተቀደሰ ስፍራ እቀመጣለሁ። መንፈስም የፈጠርሁትም ነፍስ ከፊቴ እንዳይዝል ለዘላለም አልጣላም፣ ሁልጊዜም አልቈጣም። ስለ ኀጢአቱ ጥቂት ጊዜ ተቈጥቼ ቀሠፍሁት፣ ፊቴን ሰውሬ ተቈጣሁ። እርሱም በልቡ መንገድ እያፈገፈገ ሄደ። መንገዱን አይቻለሁ፣ እፈውሰውም አለሁ፣ እመራውም አለሁ። ለእርሱና ስለ እርሱም ለሚያለቅሱ መጽናናትን እመልሳለሁ የከንፈሮቼን ፍሬ እፈጥራለሁ። በሩቅም በቅርብም ላለው ሰላም ሰላም ይሁን እፈውሰውማለሁ ይላል እግዚአብሔር። ክፉዎች ግን እንደሚንቀሳቀስ ባሕር ናቸው፣ ጸጥ ይል ዘንድ አይችልምና ውኾቹም ጭቃና ጒድፍ ያወጣሉና ለክፉዎች ሰላም የላቸውም ይላል አምላኬ።